የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ የብልጽግና ፓርቲን ለመቀላቀል ዛሬ ባካሄደው አስቸኳይ ጉባኤው በሙሉ ድምፅ ማጽደቁን አስታወቀ። ይህ ኤዴን ለሀገራዊ ውህደት ፓርቲ የጥናቱ ማዕከልና ተምሳሌት መሆኑን የንቅናቄው ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ከደቂቃዎች በፊት በሰጡት መግለጫ ተናግረዋል። ዮናታን ዘብድዮስ ተጨማሪ አለው። የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደሄደን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ፓርቲ ንቅናቄ ደሄደን ከአዲሱ ብልጽግና ፓርቲ ጋር ለመዋሄድ ዛሬ በአካሄደው አስቸኳይና ልዩ ጠቅላላ ጉባኤ በሙሉ ድምፅ ማጽደቁን አስታውቀዋል። ይህም ጉባኤ ስንጠራ በዋነኝነት በተዘጋጀው ከውህደቱ ጋር ተያያዥነት ባላቸው ጉዳዮች ከዛ በተጨማሪም ደግሞ አንኳር አንኳር በሆኑ በውህድ ፓርቲው በሚመራባቸው ፕሮግራሞች እና በመተዳደሪያ ደንቦቹ ላይ አንኳር አንኳር በሆኑ ጉዳዮች ላይ ጉባኤተኛው ግንዛቤ እና ሀሳቦቹን እንዲጨብጥ ምክንያቱም የተለያዩ ብዥታዎች እና ግልጸኝነ የሚጎላቸው የተዛቡ መረጃ ፍሰቶች ስላሉ የሚታገሉ አባላት በጉዳዩ ላይ ግንዛቤ እንዲጨብጡ አቅም እንዲያገኙ ለማድረግ እንዲያስችል እነዚህ የያዙ ሀሳቦች በዝርዝር ሰነድ ተዘጋጅቶ ለጉባኤተኛው ፕሬዘንት ተደርጎ እነዚህ ጉባኤተኞች ደግሞ በአስር ቡድን ተከፋፍለው በየቡድኖቻቸው ሀሳቦቹ ላይ ግልጸኝነት እንዲፈጥሩ ጥያቄ እንዲያነሱ በሚያስችል መንገድ በየቡድናቸው ውይይት አድርጎ በየቡድናቸው ውይይት ካድርጎ በኋላም ደግሞ በውህደቱ አስፈላጊነት ላይ የየራሳቸውን አቋም ይዞ የመጡበትና በአጠቃላይ ደግሞ በጋራ መድረካችን ውስጥ ስናይ ሁሉም የጉባኤ አባላት ውህደቱ አስፈላጊነት ላይ ቀጥሎ ተጠናክሮ መሄድ በሚገባቸው ድርጅታዊ ጉዳዮች ላይ የጋራ አቋም ይዞ ጉባኤተኛው በሙሉ ድምፅ ውህደቱን ያጸደቀበት የብልጽግና ፓርቲ የትግል ጉዞ የአባሉ የአመራሩና አጠቃላይ ህዝቡን በዚህ ጉዳይ ላይ ሊሳተፍ የሚችልበት ሁኔታና ትልቅ መነሳሳት እና ለውጡ ወደ ትክክለኛ የእድገት ጎዳና ውስጥ እንዲሄድ በማድረግ ህዝቡ የሚጠይቀውን ህዝቡ የሚፈልገውን ያለውን አዳዲስ የለውጥ ፍላጎቶች ታሳቢ ያደረገ እንቅስቃሴ ውስጥ መግባት የሚያስችል ታሪካዊ ጉባኤ ነው ማለት ነው። ስለዚህ ጉባኤው በስኬት ያጠናቀቅንበት ሁኔታ ነው ያለው ማለት ነው። አቶ መገስ አራቱ ብሔራዊ ድርጅቶች ቀደም ሲል ስለ ፓርቲዎቹ ውይይት ውይይት ማድረጋቸውን አንስተው በፓርቲዎቹ መካከል የአቋም ልዩነት አለመኖሩን እንዲሁም ከህይዋት ጋር በተያያዘ ስለሚነሱ ሀሳቦችም የሚከተለውን ሀሳብ በመግለጫቸው አንስተዋል። ውደቱ እጅግ አስፈላጊ ነው የሚፈልገውን ጥያቄና ፍላጎት ታሳቢ ያደረገ የፓርቲ መልስ ይፈልጋል። ስለዚህ ውህደቱ አስፈላጊነቱን እስከተማመን ድረስ ደግሞ ከጊዜ አንጻር ከዚህ በላይ ጊዜ መውሰድ የለበትም። እንደውም ውህደቱ ከልክ በላይ ጊዜ ወስደዋል፣ አላስፈላጊ መዘገየት ተፈጥሮበታል። ስለዚህ እነዚህ ጉዳዮች ላይ እስከተስማማን ድረስ በውህደቱ ላይ ፈጥነን መሄድ መቻል አለብን የሚል ሀሳብ ስላለ በህዋት በኩል ይህንን ጊዜ ወስደን ማየት መቻል አለብን ተጨማሪ ጊዜ ያስፈልገኛል የሚል ሀሳብ አንስቷል ማለት ነው ስለዚህ ሀሳቡን ካነሱ በኋላ አልጠቃወምም ዲሞክራሲያዊ ነው በራሱ ስለዚህ እርግጠኛ ነን የህዋትም አጠቃላይ ከተዘረጋው የመታገያ ፕሮግራም ከመተዳደሪያ ደንቡ ጋር ተያይዞ የሚነሱ ጉዳዮችም እነዚህ ሁላችንም በጋራ ይጠቅማል ለህዝብ ይጠቅማል የምንላቸውን ጉዳዮች ነው ይዘን ልንታገል የሚገባው እና እነዚህ ፕሮግራሞችም ደግሞ በዚህ መንገድ ተቀርጾ የመጡ ከመሆናቸው ጋር ተያይዞ የሚያነሳቸው ኮንሰርኖች በፕሮግራሙ በመታገያ ፕሮግራሙ በመተዳደሪያ ደንቡም አድሬስ የተደረጉ ከዛ በተጨማሪም ደግሞ እያደገ ሊሄድ የሚችል ነው ፕሮግራምም ይሁን መተዳደሪያ ደንብም እያደገ እየተሻሻለ ሊሄድ የሚችልበት ሁኔታ ነው ያለው እስከዛሬ ድረስ በምና ያደረጋቸው ውይይቶችም እነዚህ ጉዳዮች በዚህ መንገድ ክፍት ሆኖ ለሀሳብ ክፍት ሆኖ ለክርክር ክፍት ሆኖ ያሉበት ሁኔታ ነው ያለው። ውህደቱ ከደቡብ ክልል ብሔር ብሔረሰቦችና ህዝቦች ብዛነትና የራስን እድል በራስ ከመወሰን መፍት ረገድ ለተነሳላቸው ጥያቄ ደሄደን ለውህደቱም የጥናት ማዕከልና ተምሳሌት እንዲሁም መነሻ ነው ብሏል። አንዱ የአገራዊ ውህድ ፓርቲው ጥናት ቤንችማርኩ ደሄደን ነው የደቡብ ኢትዮጵያ ህዝቦች ናቸው። ምክንያቱም ባለፉት 27 28 ዓመታት ደሂደን፣ የክልሉን ህዝቦች አደራጅቶ በመታገሉ እየወደቀ የተነሳ ትልቅ ተሞክሮ አትርፏል። ደቡብ ሀምሳ ስድስት ማንነቶችን ይዞ በመራበት ሂደት ውስጥ አንድ ወጥ ፓርቲ ነው ንግር ነገር ግን እነዚህ ብዛነቶች ለመምራት ያስቸግረው ነገር የለም። በርግጥ በራሱ የሚፈትናቸውና ቻሌንጅ የሚያደርጓቸው ጉዳዮች ቢኖሩም እነዚህን በትግል እየፈታ እያስተካከለ መጥቶ ዛሬ ኢትዮጵያ ውስጥ ያለ የተለያዩ አጋር ፓርቲዎች የኢህአዴግ ድርጅቶች ወደ አንድ ውህድ ፓርቲ መጥቶ እንዲታገሉ ከማድረግ አንጻር የደሄደን ተሞክሮ ጥሩ ምሳሌ ሆኖ የቀረብበት ሁኔታ ነው ያለው። ስለዚህ አስጠብቆ ከምናስቀጥልባቸው ጉዳዮች ውስጥ በፌዴራላዊ ዲሞክራሲያዊ ስርዓት ውስጥ የራስን በራስ የማስተዳደር ማንነቶች ተከብሮ እንዲቀጥሉ የማድረግ ጉዳይ አሁንም የቀጣይ የትግሉ አንዱ አካል ይሆናል ማለት ነው። ይሄ በቀጣይ በብልጽግና የትግል ፕሮግራም ውስጥ በግልጽ ተቀምጧል ማለት ነው። አንዱ እሱ ነው። በሌላ መንገድም ደግሞ ብዝሃነታችንን ብቻ በማጉላት አገራዊ ህብረታችን እና አንድነታችን እንዲሳሳ አድርጓል። ያለፉት ጊዜት ማለት ይህንን ይሉኝታ ሳይዘን በተገቢው ለማረም መዘጋጀት መቻል አለብን። ትናንት የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ እና የአማራ ዲሞክራሲያዊ ፓርቲ አዴፓ ከብልጽግና ፓርቲ ጋር ለመዋሀድ በሙሉ ድምፅ ማጽደቃቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም